አይመስልኝ። እንደምናምሽታችኋል የሐሙስ ምሽትን ሀሳያ 6 2013 ዓ ም የጋቢና ቤ መሰናዶው ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ለዕለቱ ሶስት የተለያዩ ዘገባዎችን ይዘንላችኋል። ሁለቱን እናስተዋውቃችሁ። ዋቆር አካባቢ ወይም አካባቢ ላይ የሚኖሩ ሴቶችን ፓተርን የራሳችን ከቤታቸው ቁጭ ብለው ይሰራሉ ማለት ነው። የሰማችኋት የቱባ ኢትዮጵያ ዲዛይን መስራችና ስራ አስኪያጅ የሆነችውን ወጣት ቅድስት ተስፋዬን ነው። ድርጅቷ በአዲስ አበባ ቆሼ አካባቢ ስራ ላጡ እናቶች ገቢ የሚፈጥሩበት እድልን መፍጠር ችሏል። በዚህ ዙሪያ ዘገባ አለን። በተጨማሪም 312 ስኬታማ የልብ ቀዶ ጥገናዎችን ካደረጉት ሐኪም ጋር ውይይታችን ይቀጥላል እነዚህን የመረጥኳቸውን አስራ ሰባት ታሪኮች ለመጽሐፍ የፈለኩት ነገ፣ በተለይ ታዳጊዎች፣ ነገን የሚያልሙ ልጆች ይህንን መጽሐፍ ሲያነቡ አንደኛ ነገር የውሳኔን አሰጣጥ ጥበብ ያሉ ብዬ አስባለሁ። በዚህ ሙያም ሊሆን ይችላል በሌላ ሙያም ላይ የሚሰማሩ ሰዎች የሰማችኋቸው ዶክተር ፈቀደ አግባር ናቸው። እንደነገርናችሁ ሁለተኛው ክፍል ውይይታችን በዛሬው ምሽት ይቀጥላል። ሙዚቃና ሌሎች ዘገባዎችም አሉ። አብራችሁን እንድታመሹ የምንጋብዛችሁ በመስተንግደው ኤደን ገረመው ከአቀናባሪያችን ንጉሱ ታምሬና ከዜናዎቹ ጋር ስመኝሽ የቆየ አብረን በመሆን ነው። አሁን ከዓለም ዙሪያ ወደ ተጠናቀሩት አጫጭር ዜናዎች እንሻገራለን። አመሰግናለሁ ኤደን። የህወሓት ታጣቂዎች በገቡባቸው የአማራ ክልል አካባቢዎች ሁሉ የእርዳታ መጋዘኖችን ዘርፈዋል ሲል ዩኤስአይዲ አስታወቀ። በኢትዮጵያ የዩናይትድ ስቴትስ ዓለም አቀፍ ልማት ተራድኦ ድርጅት ተልዕኮ ዳይሬክተር የሆኑት ሾን ጆንስ ከኢትዮጵያ ብሔራዊ ቴሌቪዥን ጋር ባደረጉት ቆይታ ህወሓቶች በአማራ ክልል ውስጥ በገቡበት ከተማ ሁሉ መጋዘኖችን፣ የጭነት መኪናዎችን ዘርፈዋል፣ በደረሱባቸው መንደሮች ሁሉ ከፍተኛ ውድመት አስከትለዋል ብለዋል። ጆንስ በህወሀት ላይ ያቀረቡትን ይህን ክስ የህወሀት ቃል አቀባይ አቶ ጌታቸው ረዳ አጣጥለዋል። አቶ ጌታቸው በትላንትናው እለት በትዊተር አድራሻቸው ባሰፈሩት ጽሁፍ ከመስመር ውጭ ስለሚሆኑ ተዋጊዎች ስለእያንዳንዱ ተቀባይነት የሌለው ባህሪ ማረጋገጥ ባንችልም፣ እንዲህ አይነቱ ዝርፊያ በዋነኛነት በአካባቢው ግለሰቦችና ቡድኖች የተቀነባበረ መሆኑን የሚያሳይ ማስረጃ አለን ካሉ በኋላ ጉዳዩን በገለልተኛ ምርመራ እንደሚያጣሩትም ተናግረዋል። በታሊባን ታዋጊዎችና ፓንጅሻር በተባለ ሸለቆ ውስጥ ታሊባኖችን በሚቃወሙ ኃይሎች መካከል ውጊያ መቀስቀሱ ተነገረ። ውጊያው የተቀሰቀሰው በሁለቱ ኃይሎች መካከል ልዩነታቸውን ለማስወገድ የተደረገው ንግግር ከከሸፈ በኋላ መሆኑ ተዘግቧል። የጸረ ታሊባኑ ኃይል ቃል አቀባይ በታሊባን የተሰነዘረው ጥቃት የተመከተ ሲሆን ታሊባን ከባድ ኪሳራ የደረሰበት መሆኑን ተናግሯል። የተቃዋሚዎቹ ጎራ የሚመራው እንደ አውሮፓውያን አቆጣጠር ከ1990ዎቹ ጀምሮ በጸረ ታሊባን ተቃውሞ መሪነታቸው የሚታወቁት አህመድ ሳሃ ማሱድ ልጅ አህመድ ማሱድ የሚመራ መሆኑ ተነግሯል። የአፍጋኒስታን መንግስት ከወደቀ በኋላ የቀድሞ አንዳንድ የአፍጋኒስታን መንግስት የጸጥታ ኃይሎችና ወታደራዊ መሪዎችም ከተቃዋሚዎች ጋር መቀላቀላቸው ተገልጿል። በዛሬ ዕለትም ታሊባን ወደ ፓንጅሺር እና አጎራባቹ ጉልባሃር የሚወስደውን የትራፊክ እንቅስቃሴ መዝጋቱ ታውቋል። በሌላ በኩል አፍጋኒስታንን ለቆ በመውጣቱ ቀውስ አስተዳደራቸው ክፉኛ እየተተቸ የሚገኝ የሚገኘው ፕሬዚዳንት ጆ ባይደን ማክሰኞ ዕለት ለአሜሪካ ሕዝብ ባሰሙት ንግግራቸው ረጅሙን ጦርነት እንዲያበቃ ያደረጉበትን መንገድ ተከላክለዋል። የዩናይትድ ስቴትስ ሷን ሉዊዚያና ግዛት ውስጥ አይዳ የሚል መጠሪያ የተሰጠው የውቅያኖስ ማዕበል ባደረሰው የከፋ መጥለቅለቅ የተያዙ ሰዎችን ለማዳን እየተደረገ ያለው ጥረት ዛሬም ቀጥሎ ውሏል። ማዕበሉ በሚሊየን የሚቆጠሩ የግዛቷን ነዋሪዎች ኤሌክትሪክና ንጹህ የውሃ መጠጥ እንዳያገኙ አድርጓቸዋል። ባለስልጣናቱ የኤሌክትሪክ ኃይል እስኪመለስ አንድ ወር ያክል ሊፈጅ ይችላል ያሉ ሲሆን፣ በዚህ ምክንያት ትምህርት ቤቶች ተዘግተዋል። በኮቪድ-19 ህመምተኞች የተጠለቀለቁት ሆስፒታሎች የሚሰሩት ለአደጋ ጊዜ በሚውሉ ጄኔሬተሮች መሆኑ ተገልጿል። ይህ በእንዲህ እንዳለ በዓለም ላይ የደረሱት ከከባድ የአየር ሁኔታ ጋር የተያያዙ አደጋዎች ባለፉት 50 ዓመታት ውስጥ በእጥፍ መጨመራቸውን የተባበሩት መንግስታት ድርጅት አስታውቋል። የመንግስታቱ ድርጅት ዛሬ ባወጣው አዲስ ሪፖርት ባለፉት 50 ዓመታት በአየር ንብረት ለውጥ ምክንያት በዓለም ላይ በየቀኑ ቢያንስ አንድ አደጋ ሲደርስ እንደነበር ጠቁሞ፣ በአደጋዎቹ በየቀኑ የ115 ሰው ህይወት እና በ202 ሚሊዮን ዶላር የሚገመት ንብረት መጥፋቱን አስታውቋል ታውቋል። የመንግስታቱ ድርጅት የአደጋ ስጋት ቅነሳ ልዩ ተወካይ ማሚ ሚዙቶሪ ሪፖርቱ አሳሳቢ መሆኑን ገልጸው ያለፈው ሐምሌ ወር በታሪክ ከመቼውም ጊዜ በላይ ከፍተኛው ሙቀት የተመዘገበበት በዓለም ዙሪያ ንዳድና ጎርፍ በብዛት የተከሰተበት መሆኑን ተናግረዋል። በመጨረሻም በዩናይትድ ስቴትስ ውስጥ በከፍተኛ ፍጥነት በሚተላለፈው ዴልታው የኮሮና ቫይረስ ዝርያ የሚያዘው ሰው እየጨመረ እንዲሁም ትምህርት ቤቶች እየተከፈቱ ባሉበት በአሁኑ ወቅት የሚከተቡ ሰዎች ቁጥር እየጨመረ መሆኑን የዋይት ሀውስ የኮቪድ-19 ጉዳይ ከፍተኛ አማካሪዎች አስታወቁ። የዋይት ሀውስ ዋናው የኮቪድ-19 ምላሽ አስተባባሪ ጄፍ ዜንስ ትላንት በሰጡት መግለጫ ባለፈው ሐምሌ ወር በሀገሪቱ በቀን የሚከተበው ሰው ብዛት በአማካይ 500 ሺህ እንደነበር ገልጸዋል። በአሁኑ ወቅት ግን እስከ 900 ሺህ የሚሆኑ ሰዎች እየተከተቡ ነው። ይህ የሆነው አሰሪዎች ለሰራተኞቻቸው ክትባቱን መከተብ ግዴታ ስላደረጉ መሆኑንም ተናግረዋል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጅች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ ስምነኝሽ ቆያለ ለዜናዎቹ እናመሰግናለን። የሐሙስ ምሽት የጋቢና ቬ መሰናዶ ይቀጥላል። ለምሽቱ ወደ ያዝናቸው ዘገባዎች እንሻገር። ወጣት ቅድስት ተስፋዬ የቱባ ኢትዮጵያ ዲዛይን መስራችና ስራ አስኪያጅ ናት። ቱባ ኢትዮጵያ ዲዛይን በአዲስ አበባ ቆሺ አካባቢ ስራ ላጡ እናቶች በቤት ውስጥ የሚመረት የክር ስራን የሚያሰለጥን ሲሆን በተጨማሪም ሰላሳ አምስት ለሚሆኑ ሴቶች የስራ እድልን ፈጥሯል። ድርጅቷ ቱባ ኢትዮጵያ በቤት ውስጥ በእናቶቹ የተመረተውን ክር ከቆዳ ስራ ጋር አጣምሮ የተለያዩ ቦርሳዎችን ለገበያ ያቀርባል። ከቅድስት ተስፋዬ ጋር ያደረግኩት ቆይታ እንደሚከተለው ተሰናቷል። በሁለት ሺ አስራ ሰባት ዓመተ ምህረት ማለት በውጮቹ በእኛ በሁለት ሺህ ዘጠኝ መጋቢት ላይ የቆሼ መደርመስ አደጋ ሲፈጠር ከዛ ጋር ተያይዞ የተመሰረተ ድርጅት ነው። መጀመሪያ ሲመሰረት ሀሳቡ ከአካባቢው የማይጎዳ መገበያያ የሚሆን ቦርሳዎችን መስራት ነበር። የቦርሳ አምራች ተቋም የሆነው የቱባ ኢትዮጵያ ዲዛይን መስራች ቅድስት ተስፋዬ ናት። በወቅቱ በአካባቢ ጥበቃ የማስተርስ ዲግሪ ተማሪ ስለነበረች የቆሼ መደርመስ አደጋ እንዳሳሰባትና መፍትሔ ወደ መሻቱ እንደወሰዳት ትናገራለች። ለዛ ለቆሼ መደርመስ አደጋ አንዱ ምክንያት ነው ብለን ያሰብነው የፔስታል በየቆሻሻ ውስጥ መኖር ነው እና ፔስታል በቆሻሻ ውስጥ ሲኖር ጠንካራ የሆነ መሰረት በቆሻሻ መሀል እንዳይኖር ያደርጋልና ቆሻሻው እንዲገረመስ ምክንያት ይሆናል። ሌላው ደግሞ ቁር በባህሪው አየርም ፈሳሽን ስለማያሳልፍ በውስጡ በዝናብ እንደሚያበቅ በተለያየ ምክንያት የሚገባ አንፈሳሽ ውሃ ይዞ ፈርመንት ያደርግና ሜቴን ጋስን ይፈጥራል። ያ ደግሞ አየር ነው የሚፈልገው። ቆሻሻው ሲንሸራከትና ለአየር ሲጋለጥ የመፈንዳትን አደጋ ይከሰታል፣ ማለት ነው። ከዛ ጋር ተያይዞ ነው እንግዲህ አካባቢን የማይጎዳ ለመገበያ የሚሆን ቦርሳ አንዱ አንሳራን ብለን ነበር የተመስታ ነው። ከዛ በኋላ በጣም ብዙ ሌሎች ፕሮዳክቶችን ለማምረት ሞክረናል። ለምሳሌ እንደ ክር ባጎችን፣ የጨርቅ ባጎችን እንዲሁም ደግሞ የወረቀት ባጎችን ለመስራት ሞክረን ነበር። ግን በተለያዩ ምክንያት እነዛን ነገሮች አቁመን አሁን ላይ የምንሰራቸው ፕሮዳክቶች ጨርቁን እናመርታለን። መጀመሪያ በክርና መርፌ ነው። ሌላ ነገር አንጠቀምም። የምንጠቀመው ክር ደግሞ ሰላሳ ፐርሰንት ሪሳይክል እንደሆነና ሰባ ፐርሰንት ጥቅም የሚሰራ ክር ነው። ይህ ስራ የሚሰራው ነዋሪነታቸው በዛው በቆሻ አካባቢ በሆኑ ስርአት እናቶች ነው። እና ያንን ለማድረግ ደግሞ የምንጠቀመው እዛው ቆሬ አካባቢ ወይም ቆሻ የተደረመስበት አካባቢ ላይ የሚኖሩ ሴቶችን፣ ፓተርን የራሳችን ፓተርን አለ። እሱን መሰረት ናቸው ና ከዛ ፕሬቃ እናቀርብላቸዋለን። እነሱ ደግሞ ከቤታቸው ቁጭ ብለው ይሰራሉ ማለት ነው። አሁን ላይ ወደ ሰላሳ አምስት የሚጠጉ ሴቶች አሉ፣ አብሮ የሚሰሩ። ቅድስት በቋሚነት ሰላሳ አምስት ሴቶች አብሯት ቢሰሩም የሙያ ስልጠናውን ግን ለሁሉም ክፍት መሆኑን ትገልጻለች። ሴቶች እንግዲህ ስራ አጥ የሆኑ ሴቶች ናቸው። የምናገኛቸው ከወረዳው ቢሮ ነው እና ሂደን እናናገራቸዋለን ስራ አጥ ሴቶች እንፈልጋለን ብለን የስም ዝርዝራቸውን ከአድራሻቸው ይሰጡናል። ከዛ እኛ እንደውልላቸዋለን። ሁሉም ያሰለጠናቸውን ሴቶች ወይም የደወል ናቸው ሴቶች በሙሉ ወደኛ መጥተው ይሰራሉ ማለት አይደለም። ግን ፍላጎት ያላቸው ሴቶች ይመጣሉ፣ ስልጠናውን ይወስዳሉ። ስልጠናውንም ከወሰዱ በኋላ ሊገቡት ይችላሉ። ያው እንደ ፍላጎታቸው ነው። ግን ያው በጣም ብዙ ሰው ነው ያሰለጠነው። ከመቶ ሴቶች በላይ ማለት ነው። በዋናነት ቦርሳ ከመሸጡ በላይ አብረዋቸው የሚሰሩት ሴቶች ተጨማሪ የህይወት መደጎሚያ ገቢ ማግኘታቸው ትልቁ ስኬታቸው እንደሆነ የምትናገረው ቅድስት ይሄ ስራ እናቶች ማህበራዊ ህይወታቸው ሳይስተጓጎል እንደሚሰሩትም ትገልጻለች። ሴቶቹ ላይ የመጣውን ለውጥ ስናስብ አንዳንድ ጊዜ ሴቶች ጠዋት እነሱ ገና ቀባቢቻቸው ለዕለት ውጪያቸው ለምንም የሚጠይቋቸው ማለት አላቸው ባሉ አ ሲንግል ማሞች አለ አሁን ነገር የሚሰሩ ማለት ነው። እነሱ ልጆቻቸውን የማይከታተሉባቸው ሁኔታዎች አርገ ለምሳሌ አሁን ልጆች ትምህርት ቤት ይሄዳሉ ይመጣሉ፣ የቤት ስራ ይስሩ ትምህርት ቤት ስራ አስገብተው ይማሩ እያነበቡ ይሆን አይሆን አይረዱም። በተለይ ሲንግል ማሞች ሲሆኑ ማለት ነው። ምክንያት ጠዋት እሷ ማጋ ነው የምትገባው። እሷም ይደክማታል ና ልጆቿን የማየት አጋጣሚ አይኖራትም፣ የመከታተል አጋጣሚ አይኖራትም። እና ለእንደነዚህ አይነቶቹ እናቶች የስራ ድሉ ቤታቸው ድረስ ሲመጣ እና ቤታቸው ቁጭ ብለው ሲሰሩት ልጆቻቸው ትምህርት ቤት ሄደው ሲመጡ እያነበቡ እንደሆነ እና እንዳልሆነ የት እንደሚውሉ ያንዳንዱ ነገር ይከታተላልና ያ ለእነሱ ትልቅ ነገር ነው። በሌላ መንገድ ደግሞ ሌላ ገቢ ማያስገቡ ከሆነ ሚስቶች ከባሎች ከዚህ ዋጋ ገንዘብ ሲጠይቁ ጭቅጭቅ ነው የሚፈጠረው ነው

ያ ሰላማዊ የሆነ ኢንቫሮንመንት ውስጥ የሆነ አድጆች የሚያድጉት እና ለነገውም የሚመጣው ትውልድ የሆነ አስተዋጽኦ አለ ብለን ማስ የቱባ ኢትዮጵያ ዲዛይን መስራች እና ስራ አስኪያጅ የሆነችው ቅድስት ተስፋዬ በቀጣይ አምስት ዓመታት ከአምስት መቶ በላይ ለሚሆኑ ሴቶች የሙያ ስልጠና የመስጠት ህልም እንዳላትም አጫውታኛለች። እንግዳችንን እናመሰግናለን። የልብ ቀዶ ጥገና በኢትዮጵያ የሕክምና ባለሙያዎች መሰጠት ከተጀመረ አራት አመታትን አስቆጥሯል። በትላንትናው ምሽት ዝግጅታችን በኢትዮጵያ የልብ ሕክምና ማዕከል ከሚሰሩት ከዶክተር ፈቀደ አግዋር ጋር ማዕከሉ ባከናወናቸው ፈታኝና ውስብስብ ቀዶ ጥገናዎች ዙሪያ ቆይታ ጀምረን ነበረ። ስመኝሽ የቆየ የጠጋኙ ማስታወሻ የተሰኘ መጽሐፋቸው ዙሪያ የጀመረችው ውይይት ይቀጥላል። የመጀመሪያው ቀዶ ጥገና ከተደረገ አራት አመት ሆኖታል። ከዛ ወዲህ ማዕከሉ ምን ያክል አገልግሎት ሰጠ? ምን ያክል ታካሚዎች በዚህ ማዕከል ውስጥ ተጠቃሚ ሆነዋል? በልብ ቀዶ ጥገና ብቻ አሁን በማወራው ኮንቬንሽናል ሃርት ሰርጀሪ በምንለው ወይም ደግሞ ደረትን ከፍቶ የልብ ዝውውርን ለማሽን ሰጥቶ ልብን ከፍቶ የልብ ቀዶ ጥገና በመስራት ሂደት ከዛ ጊዜ በኋላ በልብ ማዕከሉ በአመት ውስጥ በአቨሬጅ ከሰባ አምስት እስከ መቶ የልብ ቀዶ ጥገናዎች ይሰጣሉ። በነጻ ነው ሕክምናው የሚሰጠው በማዕከሉ? አዎ፣ የልብ ማዕከል በኢትዮጵያ ሙሉ ለሙሉ የተቋቋመው በነጻ ሰርቪስ ለመስጠት አስሎካል ኤንጂኦ በመሆኑ ሙሉ ለሙሉ ሰርቪሱ የሚሰጠው በነጻ ነው። እንግዲህ ቀደም ስል የጠቀስክልን የመጀመሪያዋ የልብ ቀዱ ጥገና ሕክምና የተደረገላት ታማሚን ጨምሮ ሌሎች በነዚህ በአራት አመታት ጊዜ ውስጥ ያጋጠሙህን ከባድም ብላ የገለጽካቸውን የቀዱ ጥገና ሂደቶች እና ሌሎች ታሪኮችን ያካተተ የልብ ጠጋኙ ማስታወሻ የተሰኘ መጽሐፍ ጽፈሃልና፣ እስኪ መጽሐፉን ለመጻፍ መነሻ የሆነ ምንድን ነው? መጽሐፉን ለመጻፍ ያነሳሳኝ ብዙ ምክንያቶች አሉ። ነገር ግን በዋነኝነት እኛ ሀገር ውስጥ በዚህ መንገድ በተለይ አንድ አዲስ ኤሪያ አዲስ ሰርቪስ ሲጀመር ያጋጠሙ ተግዳሮቶችን በተለይ ከታሪኩ ባለቤት ከራሱ መጽሐፍ የተለመደ አይደለም በተለይ ደግሞ በህክምና ባለሙያ ላይ ችግሮች ባሉበት ሁኔታ እነዛ ያልተሟሉ ብዙ ነገሮች ባሉበት ሁኔታ፣ እነዛ በጣም ብዙ የሚያስፈሩ ነገሮች ባሉበት ሁኔታ እኔ ሶስት መቶ አስራ ሁለት እና ከዛ በላይ ሰርጀሪዎችን ሰራሁ እና እነዚህን በሰራሁባቸው ጊዜዎች እነዚህን የመረጥኳቸውን አስራ ሰባት ታሪኮች ለመጽሐፍ የፈለኩት ነገ፣ በተለይ ታዳጊዎች ነገን የሚያልሙ ልጆች ይህንን መጽሐፍ ሲያነቡ አንደኛ ነገር የውሳኔን አሰጣጥ ጥበብ ያሉ ብዬ አስባለሁ። በዚህ ሙያም ሊሆን ይችላል፣ በሌላ ሙያም ላይ የሚሰማሩ ሰዎች የውሳኔ አሰጣጥ ድፍረቴን እንዴት እንደደፈርኩ እነዛን ሰርጀሪዎች ለመስራት እና ሰርጀሪዎቹ ተካሄዱበትን ድበብ የሚ ድባብ የሚጠቅስ ነው እና በአንድ ወቅት ከአንድ ትልቅ ጓደኛ በተለይ አንዳንድ ትልልቅ ነገሮች ኩላሊት የወደቀበት ሰው የልብ ቀዶ ጥገና ስታደርግ የዘጠና ዓመት የሮይተርሱን ጋዜጠኛን ጸጋዬን ስትሰራው እናውቃለን። በሚዲያ ያንን የልብ ውስጥ ጥ ትልቁን ራይት ቬንት ሪኩስት የበቀለውን ስትሰራ እንደዚህ አራት የደም ቧንቧዎችን ስንከፍት ልብ ሳይቆም ሳንባ ሳይቆም ልብ እየመታ ስሰራ ሰርጀሪዎች ያቃሉ በሐኪም ፔች ላይ ምናምን ሲጻፍና ለምንድን ነው ግን እንደዚህ ከታካሚዎች ተሞክሮ ጋር እያገናኘ እንደው ለታሪክም እንዲቀመጥ ሰዋቢ በሆነ መንገድ ፍጽሞ ደስ ይለኛል ሲለኝ ያኔ ነው ይሄ ሀሳብ የተወለደው። የዛሬ ዓመት ከስድስት ወር አካባቢ ነውና የመጀመሪያውን ታሪክ ጽፍ ያደርጉኝና በተለይ እንዳልኩች ሴሌክቲቭ ትውልድን ያወያያሉ፣ ያነጋግራሉ ብዬ ያመንኩባቸውን መርጬ ጽፌያቸዋለሁ ማለት ነው እንዳልከው ለትውልድ የሚተላለፉ እናም ደግሞ ታሪክ ሆነው የሚቀመጡ ታሪኮችን የያዘ መጽሐፍ ነው ያቀረብከው እና እንደው ምናልባት በመጽሐፍ ውስጥ ካካተትከው የማትረሳው የቀዶ ጥገና ሂደት ይኖር ይሆን? አሁን ምናልባት ለአድማጮቻችን የምታካፍለን። ሁሉም ስለማድረሳቸው ነው የጻፍኳቸው፣ ግን ከሁሉም ግን ልረሳው ማልችለው ግን የሀያ ሶስት ዓመቱን ወጣት እንዳልካቸውን የዛሬ ዓመት የሰራሁት ቤንታል ፕሮሲጀር የሚባለው በእኛ በልብ ቀዶ ጥገና ትልቁ የሚባለው የሀርት ሰርጀሪ ነው እና አስር ሰዓት የፈጀብኝ የልብ ቀዶ ጥገና ነበር። ጠዋት ሁለት ሰዓት ገብተን ማታ አንድ ሰዓት ከምናምን አካባቢ የወጣንበት ይህንን ልጅ ማርፋን ሲንድሮም የሚባል ወይም ደግሞ ሲበዛ ቁመታቸው ሰውነታቸው ረጅም የሚሆኑ ሰዎች ናቸው። ነገር ግን የልብ ችግራቸው ዋነኛው ከልብ ላይ የሚነ የሚነሳው ትልቁ የደም ቧንቧ አውርታ የምንለው የደም ቧንቧ ቧንቧ መሆኑ ቀርቶ ወደ ፊኛነት በመቀየር ተለጥጦ ወይም በመፈንዳት አሊያም ደግሞ ዲሴክሽን በመሰንጠቅ ነው ህይወታቸውን እንዲያልፍ የሚያደርገው እና ይሄ የሀያ ሦስት ዓመት ወጣት እንግዲህ ይህንን የደም ቧንቧ ከሰላሳ ሚሊሜትር በታች መሆን የነበረበት የደም ቧንቧ ዘጠና ሚሊሜትር ሆኖ ነው የመጣው። ያንን የደም ቧንቧ በሙሉ አውርታውን በመቀየር በአጠቃላይ ከልብ ከሚነሳበት ጀምሮ እስከ የመጀመሪያው የአውርታ ብራንችንግ እስኪጀምር ድረስ ያለውን የደም ቧንቧ በሙሉ በመቀየር እና የልብን የደም ቧንቧ እንደገና በተፈጥሮ የደም ቧንቧ ላይ በማንሳት በአርቲፊሻል ኮንዲቱ ላይ የመቅጠሙ ስራ ፕሮሲጀር ነው የሰራሁት። እና ያ ፕሮሲጀር በጣም በጣም በጣም ፈታኝ ነበር። በኦፕራሲዮኑ ወቅት ብዙ ነገሮች ተከስተዋል። ተስፋም ቆርጠን ነበር። ኦፕራሲዮኑን በጀመርን በሰባት ሰዓት ውስጥ ተስፋ የሚያስቆርጥ ነገር ተከስቶ ኦልሞስት አተ ነው ነበር። እኔም በጣም ደክሞኝ እንደገና ወጥቼ ሻይ ጠጥቼ ስክራብ አድርጌ እንደገና ተመልሼ ገብቼ ፕላን ቢ አድርገን ገብተን ነው ሰክሰስፉል የሆን ነው መጨረሻ ላይ ና ትልቅ ሰርጀሪ ነበር። በጣም ደስ ይላል። እንግዲህ ከመጽሐፉ ጀርባ ላይ ባሰፈርከው መልእክት ላይ ካሳለፍካቸው ከባባድ የቀዶ ጥገና ታሪኮች በተጨማሪ በሕክምና ውስጥ አልፈው ዛሬ ላይ ጥሩ ህይወት የሚኖሩ ሰዎች የሚሰማቸውን ስሜትም እንዳሰፈሩ ገልጸሃልና፣ በሀገር ውስጥ ይህን ሕክምና አግኝተው ጤናቸው መመለስ የቻሉ ሰዎች በብዛት የሚሰጡ ምላሽ ምንድን ነው? አስገራሚ ነው። እኔ መጽሐፉን ነው የሁሉንም ታሪክ ከጻፍኩ በኋላ ወደ መጽሐፍ ለማሳተም ከመሄዴ በፊት መጀመሪያ የእነሱ ፍቃድ መኖር ስላለበት፣ እንደ ኮንሰንት አይነት ያንተን ታሪክ በዚህ መንገድ ጽፌሻለሁ ብያለሁ። አነብላቸዋለሁ እና ያላለቀሰ ሰው ትዝ አይለኝም። ሁሉም ኢሞሽናል ናቸው። በአጋጣሚ አንድ ሁለት ሰው ካነበኩ በኋላ ሶስተኛው ላይ መሰለኝ ሳሚ ይባላል ሳነብለት እኛም መጽሐፉ ላይ መጻፍ አለብን በቃ የሆነ ነገር አስተያየት መስጠት አለብን ሲል እዛ ስትራክ ያደረገኝ እና ይሄ መጽሐፍ ባይዘሩ የእኔ ታሪክ አይደለም። ካሁን በኋላ የእኛ የአገር ታሪክ ነው። የእኛ ሀገር የልብ ቀዶ ጥገና ታሪክ ነው። እንደገና ከዛ በኋላ ለሁሉም ነገር ያቸው ሁሉም ደስ እያላቸው ጽፈው ታይፕራይቲንግ ተጽፎ ምን እንደ ጻፉ እንዲነበር ተደርጎ ወጥቷል ማለት ነው። እስኪ ደግሞ ወደ አንተ ልምጣና በሕክምና ሙያ ላይ ምን ያክል ጊዜ ቆየህ? ወደፊትስ በዚህ ዘርፍ ላይ መስራት የምትፈልገው ወይም ሕክምናው ደርሶ ልታይበት የምትፈልገው ደረጃ አለ? በልብ ሕክምና እንዳልኩሽ የቆየሁት በጠቅላላ ስምንተኛውን ጨርሰን ዘጠነኛው ነው ያው ይሄን የምንምለው ቀዶ ጠጋኝነት ከተመለመልኩበት ጊዜ ጀምሮ ለአራት አመት ከተማርኩ በኋላ ነው እኔ እራሴ የልብ ቀዶ ጠጋኝ ኝ መስራት የጀመርኩት እና ትምህርቴን አጠናቄ ከመጣሁ በኋላ ሌድ ሰርጅ ነው እ የልብ ቀዶ ጥገና በመስራት ላይ ነኝ። እና የት ነው ትምህርትህን የተማር? የልብ ቀዶ ጥገና ትምህርቴን የተማርኩት በህንድ ሀገር ባንግሎር በሚባል ከተማ ውስጥ ናሪያና ኢንስቲቲት ኦፍ ካርዲያክ ሳይንስ ይባላል። በዓለም ላይ በጣም ብዙ የልብ ቀዶ ጥገናዎችን በአመት ውስጥ በመስራት ሁለተኛ ነው የሚባልለት ቤት ነው። በአመት ከሰባት ሺ እስከ ስምንት ሺ የልብ ቀዶ ጥገናዎችን የሚሰራ ማዘር ሆስፒታል ነው። እንግዲህ አሁን ባለበት ደረጃ የኢትዮጵያ የልብ ቀዶ ጥገና ሕክምና ምን ደረጃ ላይ ነው ያለው፣ ምንስ ይጎለዋል? አሁን ገና እየተጀመረ ነው፣ እየጎለመሰ ነው። ትንሽ እንደመጎል እንደ መጎልመስ እያለ ነው። ነገር ግን ዳብረዋል ለማለት አይቻልም። ካርዲዮሎጂስቶቻችን በጣም ጥሩ ናቸው። በአዋቂ በኩል ጥሩ ነው ማለት ይችላለሁ። ኦልሞስት ዜጎች በአሁኑ ሰዓት ኢትዮጵያ ውስጥ የልብ ቀዶ ጥገና አዋቂዎች በምርጫቸው ነው ወደ ውጭ የሚሄዱት። ምርጫ አተው አይደለም ምርጫ አለ እዚህ ሀገር ውስጥ። ህጻናትን በተመለከተ የአላሟላ ናቸው አንዳንድ ኮምፕሌክስ የምንላቸው የልብ ቀዶ ጥገናዎች አሉ ህጻናት ላይ እንዳልኩሽ። ግን በህጻናትም ላይ ከሰባ አምስት በመቶ በላይ ሰርቪሶቹን መስጠት የሚያስችሉን ኢታሊያን ያለ ነው። ግን የኢትዮጵያ ህዝብ ብዙ ነው፣ ከአንድ መቶ አስር ሚሊዮን በላይ ነው። ኢትዮጵያ ማለት አዲስ አበባ ማለት ብቻ ስላልሆነ ሰርቪሱ አልተጀመረም ማለት ይቻላል እና በሁሉም አቅጣጫ መኖር አለበት። ገና ምን ብዙ ቀረናል ለማለት ፈልጌ ነው። እንግዲህ ዶክተር ፈቀደ የልብ ጥገና ሕክምና በኢትዮጵያ ውስጥ ያሳለፈው ሂደት ምን ይመስላል የሚለውን ታሪክና ከዛ ደግሞ ማዕከሉ በሀገር ውስጥ ሐኪሞች የቀዱ ጥገና ሕክምናው መስጠት ከጀመረበት ጊዜ አንስቶ ያሉትን ታሪኮች የያዘ የልብ ጠጋኝ ማስታወሻ የተሰኘ መጽሐፍ ጽፈህ ለገበያ አቅርበሃል። አድማጮች ይህንን መጽሐፍ እያነበቡ ደግሞ እንደሚማሩበት ብዙ ነገር እንደሚያገኙበት እርግጠኛ ነን። ዛሬ ከኛ ጋር ተገኝተህ ልምድህን፣ መጽሐፉን በተመለከተ ያለውን ነገር ስላካፈልከን በአድማጮች ስም በጣም ነው የምናመሰግነው። በጣም አመሰግናለሁ። ጋቢና ቪኦኤ ከአሜሪካ አሜሪካ ድምጽ በዋሽንግተን ዲሲ መደመጡን ይቀጥላል። በአሜሪካ ድምጽ ቪኦኤ ቻናል በኢትዮ ሳት ሳተላይት ላይ በቅርቡ የሬዲዮ ቴሌቪዥን መሰናዶ ጀምረናል። እንድትከታተሉን እንጋብዛለን። እዚ ጋር በቴዲ አፍሮ ዘፈን የሙዚቃ አፍታን ወደ ተከታዩ ዘገባ እንለፍ። በተዛቡ መረጃዎች መሰራጨት ለሕዝቡ አለመረጋጋት ምክንያት ነው ያለውን ተሰባስቦ ጫት መቃምና ማስቃም እንዲሁም ሽሻ ቤቶችን የደሴ ከተማ አስተዳደር በይፋ ከልክሏል። ክልከላው ከትላንትና ጀምሮ ተግባራዊ መሆን የጀመረ ሲሆን በተባለውን ደንብ የተላለፈ አካል በሕግ ተጠያቂ እንደሚሆን የከተማዋ ከንቲባ አሳስበዋል። መስፍን አድራጌ በትላንትናው እለት ምሽት ዘገባ አጠናቅሮ ልኮልናል። እንደሚከተል ይቀርባል የከተማዋ ከንቲባ አበበ ገብረ መስቀል ለአሜሪካ ድምጽ ሬዲዮ እንዳስታወቁት ጫት ማስቃሚያና ሺሻ ቤቶች የሐሰት ፕሮፓጋንዳ መፈብረኪያዎች፣ ህዝቡን ለስጋትና ለመፈናቀል የሚዳርጉ ማዕከላት ናቸው። የወራሪው ኃይል ጸጉረ ልውጦችን በተለያዩ አካባቢዎች ሰርጎ የማስገባት ሁኔታዎች አሉ። ከእኛም አኳያ ደሴ ላይ እንዲህ አይነት ምልክቶች ታይተዋል። በተለይ ጫት ቤቶች አካባቢ ላይ፣ ሺሻ ቤቶች አካባቢ ላይ በማስገባት የተለያዩ አልባልታዎች መንዛት፣ ህብረተሰቡን በሐሰት ወሬ ፍርሃት እንዲፈጠርበት ለማድረግ ሰፊ ስራ እየሰራ መሆኑን ደርሰንበታልና እንግዲህ የጦርነት እስከሚጠናቀቅ ድረስ በከተማችን ያሉ ጫት ቤቶች እና ሺሻ ቤቶች ከዛሬ ጀምሮ እንዲዘጉ ነው ወሰን ነው። ሶስት ሺህ ከሚደርሱ የደሴ ከተማ ንግድ ማህበረሰብ አባላት ጋር ትናንት ውይይት ከተደረገ በኋላ ጫት ማስቃሚያና ሺሻ ቤቶች ከዛሬ ጀምሮ እንዲዘጉ ውሳኔ መተላለፉን ከንቲባው አስረድተዋል። ይህን ደግሞ የከተማችን ፖሊስ፣ ፀጥታ፣ ደንብ ማስከበር፣ ንግድ መምሪያ በጋራ ሆነው ተቀናጅተው እንዲያዘጉና ጠቃላይ ጦርነቱ እስከሚጠናቀቅ ድረስ እነዚህ ነገሮች እንዲዘጉ ነው ውሳኔ ወሰን ነው። ህብረተሰቡ ከተማ አስተዳደሩ ላሳለፈው ውሳኔ ደጋፊ ብቻ ሳይሆን የሀሳቡ አመንጭ ጭምር መሆኑን ከንቲባው በመግለጫቸው አብራርተዋል። የሰዓት ላፊውን ስንወስን ህብረተሰቡ ትልቅ ድጋፍ ነው የሰጠን። የባጃጅ እንቅስቃሴ፣ የእግረኛ እንቅስቃሴ ስንወስን ህብረተሰቡ ከጎናችን ነው። ትላንትናም ይሄን በራሱም አንደበት አንስቶታል። ሊዘጋልን ይገባል። የጫት መቃሚያዎች መኖር የለባቸውም። ሺሻ ቤቶች መኖር የለባቸውም። ወጣቱ ተሰባስቦ ስለ ሀገሩ እንዳይመክር እያደረጉብን ነው። ይህን ደግሞ ሰርጎ ገቦች ሰፊ ስራ እየሰሩ ነው። ስለዚህ ወጣቱ ሀገርን ለመከላከል የራሱ ሚና እንዳይጫወት እያደረጉ ነው የሚል የህብረተሰቡ ጥያቄም አለ። ትላንትናም የገለጸልን ማህበረሰቡ ይሄ ነው የሚያገኘው ማህበረሰብ ስለዚህ ድጋፍ አለ ብለን ነው የምናስ የከተማዋ ነዋሪ የሆኑት አለማየሁ ደሳለኝ ወጣቱንም አገርንም ለመታደግ የሚበጅ በብዙሀኑ ተቀባይነት ያገኝ ሲሉ ውሳኔውን ደግፈዋል። አንድ ጓደኛ ምናለኝ የጫት ቤቶችን ጎብኝቶ ከሰባት ጫት ቤቶች ላይ አራት መቶ ምናምን ወጣት ነው ያየው በአንድ ቀን ማለት ነው። በጣም የሚገርም ነገር፣ ይሄ ነገር ዝም ብሎ አይደለም። በቃ ወጣቱን በሚገርም ሁኔታ እዚህ አሁን እዚህ አጠገባችን ጋር ውጊያ ያለ እስከማይመስለው ድረስ ኬንያ የሚኖር አድርጎ ራሱን የሚቆጥር ወይ ደግሞ የሆነ ለአገር በጣም ሩቅ ሰዎች ከሺህ ኪሎ ሜትር በላይ አላ ያለ ወጣት ነው የሚመስለው እዚህ ያለ እንደ በተወሰነ ደረጃ በጣም ስለ ሀገሩ የሚቆረቆር ደግሞ በጣም ቅንና በጣም የሚብሰከሰክ ወጣት እንዳለ ሁሉ አብዛኛው ወጣት ግን በጫት ተይዞ ታስሯል። ይሁን እንጂ በጫት ሽያጭ የሚተዳደሩ የህብረተሰብ ክፍሎች በኑሯቸው ላይ ሊደርስ የሚችለውን ጫና ግምት ውስጥ በማስገባት ለጊዜው መሸጥና መሸመቱ እንዳይከለከል መደረጉን ነው ከንቲባው የሚናገሩት። በዋነኝነት ገዳውን ስናስቀምጥ ጫት መሸጥ ላይ ባለፈው ላይ እንደሰራ ነው አይደለም። አሁን እየወሰድን ያለው እርምጃ ጫት ይዘው ተሰብስበው የሀሰት ወሬ የሚወራበት አጠቃላይ የወጣቱ ስነልቦና የበለጠ እንዲዳከም የሚደረግበት ሁኔታዎች እንዳሉ ደርሰንበታል። ሺሻ ቤቶችም ጭምር እንዲህ አይነት ተሰብስበው የሚቃሙባቸው ቦታዎችን ነው ያገር ነው እንጂ ጫት እንዳይገባ አላገርንም። እሱን ወደፊት ተነጋገርን ከሌሎች አካላት ጋር ነው የምናደርገው። ለምሳሌ መነጋገር አለብ ተው ለደሪ አካባቢ ላይ ከተለያዩ ቦታዎች ነው ጫቱ የሚወጣው እና ከምንጩ ካልተነጋገርን በስተቀር ለጊዜ አሁን እየያገር ነው ተሰብስቦ መቃም አይቻልም ነው በቃ። የከተማዋ ነዋሪ አለማየሁ ግን ክልከላው ሽያጭንና ሸመታን ካላካተተ የተፈለገውን ያህል ውጤት አይገኝም የሚል ስጋት አላቸው። እኔ ትናንትና እንደሰማሁት ሙሉ ለሙሉ ጫት እንደማይገባ ነው እኔ አክሴፕት ያደረኩት እንደዛ ነው። እንደዛ ካልሆነ ተሰብስቦ መቃም ብቻ ከሆነ ክሉ ዞሮ ዞሮ በግሉ ሰው ያደርገዋል። እንደሱ የሚሆን ከሆነ ጊዜ ሕክምና ነው ጠቅላላ ከተማ ውስጥ ይሄ ነገር እንዳይገባ መከልከል ነው ያለበት። ከዚህ በፊት እኮ ሌሎች ከተሞች እኮ እንደዚሁ ሲያደርጉ ነበር። ትግራይ ትዝ ይለኛል። እንደሱ እንደዚህ አይነት ነገር ጫት በጠቅላላ ከተማ ውስጥ እንዳይገባ ትውልዳቸው በተወሰነ ደረጃ ተከላክለዋል። እንደሱ አይነት ነገሮች መደረግ መቻል አለባቸው ብለን እናስባለን። የከተማዋ ከንቲባ የወጣውን ድንጋጌ የማያከብሩ ወገኖች ካሉ ከተማ አስተዳደሩ አስፈላጊውን ሕጋዊ እርምጃ እንደሚወስድ አሳስበው ህዝቡ የከተማዋን ህልውና ያስጠብቅ ሲሉ ጥሪ አስተላልፈዋል። በከተማ ውስጥ በህጋዊ ፈቃድም ሆነ በህገወጥ መንገድ የሚንቀሳቀሱ በሺዎች የሚቆጠሩ ጫት ነጋዴዎች እንዳሉ ይገመታል። ይህ በእንዲህ እንዳለ የመንግስት ኃይል በህዋት ቁጥጥር ስር የነበረውን የደብረ ዘቢጥ እና የጨጨሁ አካባቢ ተቆጣጥሮ የማጥራት ዘመቻ ላይ እንደሚገኝ የአሜሪካ ድምጽ ሬዲዮ በትናንት ምሽቱ የዜና ወጃው መግለጹ ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ። መርሃ ግብሮቻችንን ከሰኞ እስከ አርብ በኢትዮጵያ ሰዓት አቆጣጠር ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ድረስ በቪኦኤ ኢትዮጵያ ቻናል በኤንኤስኤስ 12 ኬዩ ባንድ ኢትዮ ሳት ላይ ይከታተሉ። በሳተላይት ኤንኤስኤስ 12 57 ዲግሪ ኢስት በትራንስፖንደር ኢኤኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩንሲ 11605 ጊጋሃርዝ በፍሪኩንሲ 56ኛ በሲምቦል ሬት 450 msym/s በዳውንሊንክ ፖላራይዜሽን ሆሪዞንታል በሞጁሌሽን ዲቪቢ ኤስ2 እንዲሁም qpsk ላይ ያገኙናል። ጋቢና ቪኦኤ የአዲሱ ትውልድ ድምጽ ከአሜሪካ ድምጽ ዋሽንግተን ዲሲ በሬዲዮ ቴሌቪዥን አድማጮች እንግዲህ ለሐሙስ ምሽት የያዝነውን መሰናዷችንን እዚህ ላይ ፈጸምን። ስናስተናግዳቸው የምሸ ነው። ኤደን ጋራሞ በመስተንግዶው፣ ንጉሱ ታምሬ በቅንብሩን ነበርን። በፌስቡክ ገጻችን ቢያ ማሪክ ላይ ለጋቢና ቪዩ እያላችሁ አስተያየቶቻችሁን አድርሱን። ደናደሩ